በምስራቅ አፍሪቃዊቱ ሀገር እየተካሄዱ ያሉ ከዚህ ቀደም ታይተው ያልታወቁ ለውጦችን ተከትሎ ዩናይትድ ስቴትስ ከኢትዮጵያ ጋር ያሏትን ግንኙነቶች ማጠናከር አለባት ሲሉ አንድ ከፍተኛ አሜሪካዊ ዲፕሎማት አሳሰቡ። የዩናይትድ ስቴትስ ሕግ አርቃቂዎችና ዲፕሎማቶች የኢትዮጵያን ለውጦች እያወደሱ ሲሆን አንዳንድ ግዙፍ የሀገሪቱ ችግሮች ግን ገና እንዳልተወገዱ ያስረዳሉ። በዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናዥ ትናንት ለኮንግረሱ በሰጡት የምስክርነት ቃል ኢትዮጵያ ለምታካሂደው ታሪካዊ ለውጦች አድናቆት ይገባታል ብለዋል። በስፍራው የነበሩት ባልደረቦቻችን ሳሌም ሶሎሞንና ሶራ ሀላኬ ተከታዩን ዘገባ አጠናቅረዋል። ሶሎሞን ክፍሌ ያቀርበዋል። በዩናይትድ ስቴትስ ውጭ ጉዳይ መሥሪያ ቤት አዲሱ የአፍሪካ ጉዳዮች ረዳት ሚኒስትር ቲቦር ናጊ በምክር ቤት አባላቱ ፊት ሲያስረዱ እንዲህ በማለት ነበር የጀመሩት። Prime Minister Abiy Ahmed has initiated groundbreaking reforms across most every area of Ethiopian society. ጠቅላይ ሚኒስትር አብይ አህመድ አብዛኛውን የኢትዮጵያ ማህበረሰብ የሚጠቅም ለውጦችን አምጥተዋል። ለዚህም ከፍተኛ ምስጋና ይገባቸዋል። ጠቅላይ ሚኒስትሩ በድፍረት የወሰዷቸው እርምጃዎች ከዚህ ቀደም በነበሩ መንግስታት ያልተነኩ ናቸው። ቲቦር ናጊ አክለው ግን ገና መፍትሄ ያላገኙ አሳሳቢ ጉዳዮች እንዳሉ ገልጸው ዩናይትድ ስቴትስ ከኢትዮጵያ ጋር በመስራት እርዳታ እንደምትሰጥና ከአመራሩ ጋር በየጊዜው እየተገናኘች እንደምትወያይ አስረድተዋል። በኢትዮጵያ የሰብአዊ መብቶች እንዲከበሩና ሁሉን አሳታፊ መንግሥት እንዲመሠረት የሚጠይቀውን ኤች አር 128 የተባለውን የሕግ ረቂቅ ያስተባበሩት የኒው ጀርሲ ኮንግረስማን ክሪስቶፈር ሄንሪ ስሚዝ በበኩላቸው ጠቅላይ ሚኒስትር አብይ አህመድን በትክክለኛው ሰዓት የተገኙ ትክክለኛው ሰው ሲሉ አወድሰዋቸዋል። የዩናይትድ ስቴትስን ድጋፍ ማግኘት የሚገባቸው መሪ ናቸው ሲሉም አስረድተዋል። ኮንግረስማን ስሚዝ ባለፈው ወር ወደ ኢትዮጵያ ተጉዞ የነበረውን የዩናይትድ ስቴትስ ልዑካን ቡድን የመሩ ሲሆን፣ ትላንትናም የምስክርነት ቃል ሲሰማ ስብሰባውን በሊቀመንበርነት መርተዋል። since assuming office, prime minister abe has begun to implement some of the very reforms that h 128. በሺዎች የተቆጠሩ የፖለቲካ እስረኞችን ለቀዋል። የአስቸኳይ ጊዜ ዋጁን አንስተዋል። ባሳለፍ ነወርም ከኤርትራ ጋር ታሪካዊ የሰላም ስምምነት ተፈራርመዋል። በእርግጥም እርሳቸው በሀገራቸው እያካሄዷቸው ያሉ ለውጦች አሁንም በጨቋኝነት ለምትገኙ የኤርትራ ምሳሌ ሆኖ ተመሳሳይ ለውጦችን እንድታደርግ ሊያነሳሳት ይችላል። ኮንግረስማን ክሪስ ስሚዝ በመቀጠልም ጠቅላይ ሚኒስትር አብይ ከስድስት ወራት ባነሰ ጊዜ ውስጥ ላመጧቸው ለውጦች ሊመሰገኑና ሊበረታቱ ይገባቸዋል ብለዋል። ስሜቶች የተነሳሱ ቢሆንም የጀመሯቸው ለውጦች መቀጠል ይገባቸዋል ሲሉም አስገንዝበዋል። ለምሳሌ ሁለቱም እንደ ዩሮፒያን አቆጣጠር በሁለት ሺ ዘጠኝ የታወጁ የበጎ አድራጎትና ማህበራዊ እንዲሁም የጸረ ሽብር አዋጆች አሁንም አልተነሱም። ስለዚህ አዋጆቹ አሁንም የሲቪሉን ማህበረሰብ ድርጅቶችና የፖለቲካ ንግግሮች ማፈን ይችላሉ። ኮንግረስማን ክሪስ ሚዝ በማከልም ብዙ የቀድሞ ታሳሪዎች ለፍትህ እየጮሁ ናቸው ብለዋል። እርሳቸውና የምክር ቤቱ አንጋፋ አባል ኬረን ባስ በኢትዮጵያ ጉብኝታቸው ወቅት የሰቆቃ ሰለባዎችን አዲስ አበባ ውስጥ አግኝተው እንዳነጋገሩና የተፈጸመባቸው ግፍ እጅግ ሰቅጣጭ መሆኑን እንደ ተረዱ አብራርተዋል። አንድ ከኢትዮጵያ ኦርቶዶክስ ቤተ ክርስቲያን ጨምሮ የደረሰን አስተያየት ሀገሪቱ ወደፊት እንድትራመድ የእርቅና ሰላም ሂደት አስፈላጊ መሆኑን ጠቋሚ ነው ብለዋል። የሃይማኖት መሪውን በመጥቀስም ሁለት ሚሊዮን አምስት መቶ ሺህ ሰዎች በሀገር ውስጥ ተፈናቅለው ይገኛሉ። በአስቸኳይ የመንግሥትን ትኩረት ይሻሉ። በተለይ ለተፈናቃይ ሕፃናት ትምህርት መስጠቱ አስፈላጊ ነው። ኮንግረስ ውመን ኬረን ባስ በበኩላቸው ሲናገሩ፣ ከጠቅላይ ሚኒስትር አብይ አሕመድ ወደ ሥልጣን መምጣት በኋላ የጋራ ግንኙነቶቻችንን ልናጠናክር የምንችልበት ዕድል ተፈጥሯል። በእኛ በኩል ኢትዮጵያ ልንረዳ የምንችልበትን መንገድ እንገመግማለን ብለዋል። ወደ ጠቅላይ ሚኒስትር አብይ አህመድ ከተደረገው የስልጣን ሽግግር ጋር የሁለቱን አገሮቻችንን ግንኙነት ይበልጥ ለማጠናከር የተሻለ እድል መኖሩን በቅርበት ማየት ያሻል። ኢትዮጵያ ታዳጊ ኢኮኖሚ ያላት በአፍሪቃ በህዝብ ብዛትም አንዷ ትልቋ ሀገር እንደመሆኗ የዩናይትድ ስቴትስ ቁልፍ ሸሪክ ናት። አዲሱ ወጣት መሪ አብይ አህመድ እየወሰዱ ያሉት እርምጃ ተስፋ ሰጪና የዓለም አቀፍ መገናኛ ብዙሀንን ትኩረት የሳበ ነው። አሁንም ግን የአካባቢውን የጸጥታ ጉዳዮች በተመለከተ እንዲሁም አገር ውስጥ የብሔረሰቦች ግጭት የፈጠሯቸው ውጥረቶች መፍትሄ ያገኛሉ ብለን ተስፋ እናደርጋለን። እኛም መርዳት የምንችልበትን ሁኔታ እንፈትሻለን። በኢትዮጵያ ዛሬ ባለፉት ሁለትና ሶስት ዓመታት በተካሄዱ የተቃውሞ እንቅስቃሴዎች የተሳተፉትን ጨምሮ ለብዙ ሥራ አጥ ወጣቶች ሥራ ለመፍጠር ኢኮኖሚው ማደግ አለበት ካሉ በኋላ ለዚህም የእኛን ድጋፍ በስፋት ትፈልጋለች ሲሉ አስረድተዋል። ኮንግረስ ውመን ኬርን ባስ በስቴት ዲፓርትመንት አዲሱ የአፍሪቃ ጉዳዮች ረዳት ሚኒስትር ቲቦር ናጊ በኤችአር 128 ላይ የሰሩ ኢትዮጵያውያንና ሌሎች የአካባቢው ባለሙያዎች በዕለቱ በተካሄደው የአስረጅነት ስብሰባ ላይ ኢትዮጵያ ውስጥ እየተካሄደ ስላለው የፖለቲካ ለውጥ ገለጻ ሰጥተዋል።